በኢትዮጵያ በጎርጎርሳዊ የዘመን ቀመር 1974 በአቧራማው ሰምጥ ሸለቆ አፋር ምድር ዶናልድ ጆንሰን እና ቶም ግሬይ የተባሉት አሜሪካውያን ሳይንቲስቶች ከሰው ልጆች ዝርያ ጋር የሚመሳሰል ቅሬታ አካል ያገኙበት ጊዜ ነበር። በዚያው ዕለት ምሽት ታዲያ ይህ አዲስ ግኝት የፈጠረባቸውን ደስታ በድንኳናቸው ውስጥ ሆነው አሜሪካውያኑ ተመራማሪዎች አክብረውት ነበር። በዚህ የፌሽታ ወቅት በሳይንቲስቶቹ ቴፕ ይንቆረቆር የነበረው ሙዚቃ በዛን ዘመን ገነው የነበሩት ዘቢትልስ የተባሉ አሜሪካውያን ሙዚቀኞች ያቀነቀኑት ሉሲ ኢንደ ስካይ ዊዝ ዲያመንድ የተሰኘው ሙዚቃ ነበር። እናም ሉሲ የዚህ አዲስ ቅሬታ አካል መጠሪያ ሆነ። ከሁለት ሳምንት ቁፋሮ በኋላ በሞቃታማው የአፋር ምድር የምርምር ቡድኑ ተጨማሪ በመቶዎች የሚቆጠሩና የተበታተኑ ቅሬታ አጽሞችን በቁፋሮ አወጣ። ይህ ሉሲን በዛ ዘመን ከተገኙት ቅሬታ አካላት የበለጠ የተሟላች አደረጋት። እንደ ፕሮፌሰር ብርሃን ያስፋው ሉሲ በምርምር ዘርፉ ያደረገችው አስተዋጽኦ ቀላል አይደለም። ሉሲ የሉሲ ቅሬት አካል በውስጡ 40 ከመቶ የሚሆነው የአካል ክፍል ተጣብቆ የቆየ በመሆኑ ቢያንስ ሥነ ሕይወታዊ ሁኔታዋን በዚያን ዘመን ከነበሩ ሌሎች ቅሪተ አካላት በተሻለ መንገድ ለመረዳት ችለናል። በዚህ የተነሳም ሉሲ በሰው ልጆች ዝግመተ ለውጥ ሂደት ላይ ለረጅም ጊዜ ትኩረት ስባ ቆይታለች። የምርምር ቡድኑ በዚህ ቁፋሮ የሉሲን ሁለት አምስተኛ የሰውነት ክፍል አግኝቶ የነበረ ቢሆንም ይህን በማግኘቱ ብቻ ስራውን አላቆመም። የሰው ልጆችን አመጣጥ የበለጠ ለመረዳት ካለው ጉጉት የተነሳ በድንቅነሽ ቅሬታ አካል ላይ ምርምሩን ቀጠለ። እናም ድንቅነሽ በጎልማሳነት እድሜ የነበረች ከዘመናዊ ሰው ጋር በእጅጉ ተቀራራቢና መራመድ ትችል እንደነበርም ጥናቶቹ መላምት ማስቀመጥ ችለዋል። በደቡብ አፍሪካ የቅሬታ አካል ተመራማሪ ዋና ሳይንቲስት ዶክተር ሮበርት ብሎመን ሻይን እንደሚሉት ከድንቅነሽ ቅሬታ አካል በመነሳት ስለ ሰው ልጆች እንቅስቃሴ መናገር እንደተቻለ ይገልጻሉ። በቅሬታ አካሏ የተገኙት ቀሪዎቹ የራስ ቅልና ጥርስ ክፍሎች ስለ ሉሲ አመጋገብና ስለ አንጎሏ መጠን ለማወቅ ያስቻሉን በጣም አስፈላጊ ነገሮች ናቸው። ቀሪ የአጥንት ክፍሎቿም ሉሲ በሁለት እግሮቿ ትራመድ እንደነበረ ወሳኝ መረጃ የሰጡ ናቸው። ሉሲ እንደ ሰው ልጆች ትራመድ ነበር የሚል ግምት ቢኖርም ከጦጣዎች የምትጋራው ገጽታ የእጆቿ መግበጥና ከእግሮቿ ረዝሞ መገኘት ጊዜዋን ከዛፍ ዛፍ እየተንጠላጠለች ታሳልፍ ነበር የሚል እሳቤ እንዲያዝ አድርጓል። እንደ ተመራማሪዎቹ ደፍጣጣ አፍንጫዋና ሰፋ ያለው አገጯ መሠረታቸው አፍሪካ ከሆኑት ቺምፓንዚ ከተባሉ ዝንጀሮ ዝርያዎች ጋር ያመሳስላታል። ይህም ሉሲን ከሌሎች ቀደምት የሰው ዘር ግኝቶች በበለጠ አፍሪካ የሰው ዘር መሠረት መሆኗን ያሳያል ሲሉ ተመራማሪው ዶክተር ብሉመንሻይን ያብራራሉ። የተጠቀሱት ባህሪያት በሙሉ እኛን በዚህ አጉር ከተገኙት ቺምፓንዚ በመባል የሚታወቁት የዝንጀሮ ዝርያዎች እና በቅርብ የሚዛመዱን ሌሎች ህይወት ካላቸው ነገሮች ይለዩናል። በራስ ከመተዳደር ወደ ቴክኖሎጂ ጥገኝነት፣ እውቀታችን፣ ምናባዊ አስተሳሰብ ችሎታችን፣ እንዲሁም ተምሳሌታዊዎች ባህሪያት ከትልቁ አይምሮችን ጋር የተሳሰሩ ናቸው። እነዚህ አፍሪካዊ ፈጣሪዎች በጠቅላላ በዓለም የሚኖረውን ማንኛውንም ግለሰብ በመሰረቱ አፍሪካዊ የሚያደርጉ ናቸው። የሉሲን ያህል ዕድሜ ባያስቆጥሩም በአፍሪካ በደቡብ አፍሪካ እና በሞሮኮም ቅሬታ አካላት ተገኝተዋል። በዓለም ላይም ቢሆን የተለያዩ ቅሬታ አካሎች በምርምር ሲገኙ ቆይቷል። አንዳቸውም ግን የሉሲን ያህል እውቅናና ዝና ያገኙ አልነበሩም። ምክንያቱ ደግሞ ለሰው ልጆች ጥንታዊ አመጣጥ ከሉሲ የተሻለ ፍንጭ የሰጠ ባለመኖሩ ነው። ሶስት ነጥብ ሁለት ሚሊዮን ዓመታትን ተሻግሮ የሰው ልጆችን አኗኗር ተፈጥሯዊ ሁኔታና አስተሳሰብ ለማሳየት ከሉሲ የቀደመም አልተገኘም። ከዚህ ሁሉ ዓመታት በኋላ አርባ በመቶ የሚሆነው ሰውነት ክፍሏ በተሟላ ሁኔታ መገኘቱም የተለየ አድርጓታል። ላለፉት ያደረጉት አራት አስርተ አመታትም በሰው ልጆች አመጣጥ ላይ የሚደረገውን ምርምር እያገዘ ቀጥሏል። ኢትዮጵያ ብሎም አፍሪካ የሰው ዘር መሰረት መሆናቸውም እንዲሁ። እውነትም ድንቅ ነሽ።